የዲሊው ዜና ጤና ይስጥልኛ አድማጮች። በቅድሚያ ረስተ ዜናው። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ኃላፊ በኢትዮጵያ የተደረጉ የኢኮኖሚ ማሻሻያዎችን አወደሱ። ክሪስታሊና ጆርጂያቫ ዛሬ አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ እንደተናገሩት በኢትዮጵያ የተደረጉት የኢኮኖሚ ማሻሻያዎች ጠንካራ እርምጃዎችና ጊዜ የሚወስዱ ቢሆንም ጥሩ ውጤት ሊያስገኙ እንደሚችሉ ተናግረዋል። ሊቢያ ውስጥ ከሁለት የጅምላ መቃብሮች ሀምሳ የሚጠጉ የስደተኞች አስክሬን መሰብሰቡን የሀገሪቱ ባለስልጣናት ዛሬ አስታወቁ። ባለስልጣናቱ እንዳሉት አስክሬኖቹ የተገኙት በሀገሪቱ ደቡብ ምስራቃዊ ክፍል የምትገኘው ኩፍራ ከተማ ነው። ናሚቢያ ከቅኝ ግዛት ከተላቀቀች በኋላ ለመጀመሪያ ጊዜ በዲሞክራሲያዊ ምርጫ የተመረጡት የናሚቢያ ፕሬዚዳንት ሳም ኑጆማ በ95 ዓመታቸው ከዚህ ዓለም በሞት ተለዩ። ኢትዮጵያዊቷ አትሌት የዓለም ዘርፌ የኋላው ዛሬ ማለዳ ዱባይ ያስተናገደችውን የግማሽ ማራቶን አሸነፈች። ዜናው በዝርዝር የዓለም አቀፉ የገንዘብ ድርጅት ወይም አይኤምኤፍ ኃላፊ በኢትዮጵያ የተደረጉ የኢኮኖሚ ማሻሻያዎችን አወደሱ። ክሪስታሊና ጆርጂያቫ ዛሬ አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ እንደተናገሩት በኢትዮጵያ የተደረጉት የኢኮኖሚ ማሻሻያዎች ጠንካራ እርምጃዎችና ጊዜ የሚወስዱ ቢሆንም ጥሩ ውጤት ሊያስገኙ እንደሚችሉ ተናግረዋል። ያለፈው ዓመት 2024 የኢትዮጵያ የሀገር ውስጥ ምርት እድገት ወይም ጂዲፒ 8.1 በመቶ ነበር ያሉት የአይኤምኤፍ ኃላፊ ይህም ከተጠበቀው 6.1 በመቶ ጋር ሲነጻጸር እጅግ የላቀ ነው ብለዋል። አዣንስ ፍራንስ ፕሬስ እንደዘገበው እንደ ጎርጎሪዮስ አቆጣጠር በ2022 የኢትዮጵያ የዋጋ ግሽበት 33.9 በመቶ የነበረ ቢሆንም ባለፈው ዓመት ወደ 23.9 በመቶ ዝቅ ብሏል። ይህም በ2026 ወደ 13.3 በመቶ ዝቅ ሊል ይችላል ተብሎ ይጠበቃል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ከአንድ ወር በፊት እንደገለጸው ደግሞ በዚህ ዓመት የዋጋ ግሽበት በኅዳር ወር መጨረሻ 16.9 በመቶ መድረሱን አስታውቆ ነበር። የኢትዮጵያ መንግስት ባለፉት ተከታታይ ዓመታት የተለያዩ የመጣኔ ሀብት ማሻሻያ እርምጃዎችን መውሰዱ ይታወቃል። ሊቢያ ውስጥ ከሁለት የጅምላ መቃብሮች ሀምሳ የሚጠጉ የስደተኞች አስክሬን መሰብሰቡን የሀገሪቱ ባለስልጣናት ዛሬ አስታወቁ። ባለስልጣናቱ እንዳሉት አስክሬኖቹ የተገኙት በሀገሪቱ ደቡብ ምስራቃዊ ክፍል የምትገኘው ኩፍራ ከተማ ሲሆን የመጀመሪያዎቹ 19 አስክሬኖች የተሰበሰቡት አርብ ዕለት በአንድ እርሻ ቦታ የሚገኝ የጅምላ መቃብር ውስጥ ነው። አልአብሬን እንደተባለው በሊቢያ ስደተኞችን የሚረዳ በጎ አድራጎት ድርጅት ከሆነ አንዳንዶቹ ከመቀበራቸው በፊት በጥይት ተደብድበው ሳይገደሉ አልቀረም። ትክክለኛ የሞታቸውን ምክንያት ለማጣራት ምርመራ እንደሚደረግን ባለስልጣናቱ ተናግሯል። በሁለተኛው የጅምላ መቃብር ውስጥ እዚያው ኩፍራ ከተማ ከ30 ያላነሱ አስክሬኖች መገኘታቸው ተዘግቧል። አስክሬን ፍለጋው የቀጠለ ሲሆን እንደ የአይን ማኞች ገለጻ ሰባ የሚጠጉ ሰዎች በዛ አካባቢ ሳይቀበሩ አልቀረም። የስደተኞች የጅምላ መቃብር በሊቢያ ብዙም እንግዳ ነገር አይደለም። ባለፈው የጎርጎር ሲያኑ አመት ቢያንስ የ65 ስደተኞች አስክሬን ከዋና ከተማዋ ትሪፖሊ በስተደቡብ 350 ኪሎ ሜትር ርቀት ላይ በቁፋሩ መገኘቱን አሶሼትድ ፕሬስ ዘግቧል። አድማጮች የምትከታተሉት ከዶችቨል ዲደብልዩ የሚተላለፈውን የዓለም ዜና ነው። የመጀመሪያው የናሚቢያ ፕሬዚዳንት ሳም ኑጆማ በ95 ዓመታቸው ከዚህ ዓለም በሞት ተለዩ። የወቅቱ የሀገሪቱ ፕሬዚዳንት ናንጎሎ ምቡምባ ዛሬ እንዳስታወቁት ኑጆማ ያረፉት ትናንት ቅዳሜ ነው። ናሚቢያ ከቅኝ ግዛት ከተላቀቀች በኋላ ለመጀመሪያ ጊዜ በዲሞክራሲያዊ ምርጫ የተመረጡት ኑጆማ ለሶስት ሳምንታት ያህል በሆስፒታል ሲታከሙ ቆይተው ከበሽታቸው ማገገም አለመቻላቸው ተዘግቧል። ኑጆማ ጆማ ናሚቢያን እንደ ጎርጎሪዎስ አቆጣጠር ከ1990 እስከ 2005 የመሩ ሲሆን በስልጣን ዘመናቸው በአፓርታይድ የተከፋፈለችውን ሀገር አንድ ለማድረግ ለማድረግና በጎሳዎች መካከል ያለውን ልዩነት ለመቀነስ ጥረት እንዳደረጉ ይነገርላቸዋል። ፕሬዚዳንትም ቡምባ ኑጆማን የነጻነት ታጋይና አብዮታዊ መሪ እንዲሁም መስራች አባት ሲሉ አውድሰዋቸዋል። በዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና በሩሲያው አቻቸው ቭላድሚር ፑቲን መካከል ተደርጓል የተባለ የስልክ ውይይት በርካታ ጥያቄዎችን አስነስቷል። ኒውዮርክ ፖስት የተሰኘው ጋዜጣ እንደዘገበው ትራምፕ ከፑቲን ጋር በዩክሬን ያለውን ጦርነት ለማስቆም በስልክ በተወያዩበት ወቅት ፑቲን የሰዎች ሞት እንዲቆም እንደሚፈልጉ ተናግሯል። የፑቲን ቃል አቀባይ ግን ይህንን አላረጋገጡም። ቃል አቀባይ ዲሚትሪ ፔስኮቭ ለሀገሪቱ ዜና ምንጭ ታስ እንደተናገሩ የተናገሩት በፑቲንና በትራምፕ መካከል ስለተደረገ የስልክ ጥሪ ማረጋገጥም ሆነ ማስተባበል አይችሉም። ከፑቲን ጋር መወያየታቸውን የተናገሩት ትራምፕ ግን መቼና በምን ጉዳይ ላይ ከፑቲን ጋር እንደተወያዩ ከመናገር ተቆጥበዋል። ኒውዮርክ ፖስት እንደዘገበው ትራምፕ ከሩሲያው ፕሬዚዳንት ጋር ምን ያህል ጊዜ በስልክ እንደተነጋገሩ ብዛቱን ባይናገሩ ይመርጣሉ። ትራምፕ በምርጫ ቅስቀሳ ወቅት የሩሲያና ዩክሬንን ጦርነት ስልጣን መልሰው በያዙ በ24 ሰዓታት ውስጥ እንደሚያስቆሙ ቃል መግባታቸው ይታወሳል። አሁን ግን ጦርነቱን ለማስቆም ስድስት ወራት ሊፈጅባቸው እንደሚችል ተናግረዋል። በመጨረሻም ስፖርት ኢትዮጵያዊቷ አትሌት ያለምዘርፍ የኋላው ዛሬ ማለዳ ዱባይ ያስተናገደችውን የግማሽ ማራቶን አሸነፈች። ያለምዘርፍ ውድድሩን ለማሸነፍ አንድ ሰዓት ከሰባት ደቂቃ ከ09 ሰከንድ ወስዶባታል። በውድድሩ እንግሊዛዊቷ አይሊሽ ማኮልጋን ሁለተኛ ስትሆን፣ ኬንያዊቷ ጃክሊን ቺሮኖ ሶስተኛ በሆን አጠናቃለች። በወንዶች ምድብ የተደረገውን ውድድር ኬንያውያን አትሌቶች ከአንድ እስከ ሶስት ያለውን ደረጃ ጣልቃ ሳያስገቡ አሸንፈዋል። ውድድሩን አትሌት በርናርድ ኮች ሲያሸንፍ የገባበትም ሰዓት አንድ ሰዓት ከ15 ሰከንድ ሆኗል። ይህ ዶችበለ ዲደብሊው ነው። አድማጮች፣ አርእስተ ዜናው በድጋሚ እንሆም። የዓለም አቀፉ የገንዘብ ድርጅት ወይም አይኤምኤፍ ኃላፊ በኢትዮጵያ የተደረጉ የኢኮኖሚ ማሻሻያዎችን አወደሱ። ክሪስታሊና ጆርጂያቫ ዛሬ አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ እንደተናገሩት በኢትዮጵያ የተደረጉት የኢኮኖሚ ማሻሻያዎች ጠንካራ እርምጃዎችና ጊዜ የሚወስዱ ቢሆንም ጥሩ ውጤት ሊያስገኙ እንደሚችሉ ተናግረዋል። ሊቢያ ውስጥ ከሁለት የጅምላ መቃብሮች ሀምሳ የሚጠጉ የስደተኞች አስክሬን መሰብሰቡን የሀገሪቱ ባለስልጣናት ዛሬ አስታወቁ። ባለስልጣናቱ እንዳሉት አስክሬኖቹ የተገኙት በሀገሪቱ ደቡብ ምስራቃዊ ክፍል የምትገኘው ኩፍራ ከተማ ነው። ናሚቢያ ከቅኝ ግዛት ከተላቀቀች በኋላ ለመጀመሪያ ጊዜ በዲሞክራሲያዊ ምርጫ የተመረጡት የናሚቢያ ፕሬዚዳንት ሳም ኑጆማ በ95 ዓመታቸው ከዚህ ዓለም በሞት ተለዩ። ኢትዮጵያዊቷ አትሌት የዓለም ዘርፍ የኋላው ዛሬ ማለዳ ዱባይ ያስተናግድችውን የግማሽ ማራቶን አሸነፈች። ዜናው በዚሁ አበቃ።